በኦሮሚያ በአማራና በደቡብ ክልል ጌዲዮ ዚዮን በደረሰው ህዝባዊ ተቃውሞ 669 ሰዎች ብቻ እንደተገደሉ የኢትዮጵያ ሰብአዊ መብት ኮሚሽን ሰሞኑን ይፋ ማድረጉ ይታወሳል። ከዚህ በፊት የአውሮፓ ህብረት፣ የተባበሩ መንግስታት የሰብአዊ መብት ተመልካች መስሪያ ቤትና ሌሎችም የዓለም አቀፍ ሰብአዊ መብት ተቋማት በህዝቡ ላይ የደረሰው እልቂት በገለልተኛ ዓለም አቀፍ ተቋም እንዲጣራ ለኢትዮጵያ መንግስት ጥሪ ቢያደርጉም መንግስት አልተቀበለውም። ጉዳዩን ለምን በገለልተኛ አካል እንዲጣራ ኢትዮጵያ አትፈልግም ለሚለው የጋዜጠኛ ጥያቄ የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ የሚከተለው መልስ ነበር የሰጡት። የተባበሩት መንግስታት የሰብአዊ መብት ጽፈት ቤት ጄኔቫ ያለው በዚህ ጉዳይ ላይ ከኛው የሰብአዊ መብት ኮሚሽን ጋር ተከታታይ ውይይት ካደረጉ በኋላ እና የመጀመሪያውን ሪፖርታቸውን ካዩ በኋላ ይሄ ሪፖርት ተገቢነት ያለው ስለሆነ ተቀባይነት አለው ብሎ ወስዷል። ሁለተኛውንም ሪፖርት ይላክላቸዋል። ስለዚህ የሚመለከታቸው አካላት ሪፖርቱን በይፋ የሚላክላቸው እንደመሆኑ መጠን በእኛ አገር ሁኔታ በመርህ ደረጃ የእኛ የሀገራችን የሰብአዊ መብት ጥበቃ አቅም መጎልበትና ኃላፊነቱን በአግባቡ መወጣት ስላለብን የማንም ጣልቃ ገብነት ሳይኖር እኛው ራሳችን ይሄን የማድረግ ችሎታችንን ማጠናከር ይገባናል። እኔም የጠቅላይ ሚኒስትር ንግግርን እውነታ ለማረጋገጥ የሰብአዊ መብቶች ምክር ቤት ህዝብ ግንኙነት ኃላፊ ሚስተር ሊዮናርዶ ጎሜዝን አነጋግሬ ነበር። የሚከተለውን መልስ ሰጡኝ። አይመስለኝም። ከመንግስት ብዙ ዘገባዎችና ደብዳቤዎች ይደርሱናል። ግን ይህንን በተመለከተ ጥሩ ነው ብለን ያበረታታ ነው ነገር የለም። ያም ሆኖ የኢትዮጵያን ጉዳይ የሚከታተል ክፍል ስላለን ከዛ አጣርተን በተጨማሪ እንገልጽላለን የደረሰን ዘገባ ካለ ካሉ በኋላ የስራ ባልደረባቸውን ተክተዋል። ለተጨማሪ መልስ ሚስተር ሮናልዶ በጉዳዩ ላይ መልስ የሰጡት የተባበሩ መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽን ቢሮ ህዝብ ግንኙነት ኃላፊ ሚስ ኤልሳቤት ሮስል ናቸው። እኔም የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ የተባበሩት መንግስታት ድርጅት ጽህፈት ቤት ጄኔቫ ያለው የኢትዮጵያ ሰብአዊ መብት ኮሚሽንን የመጀመሪያ ሪፖርት ካየ በኋላ ይህ ሪፖርት ተገቢነት ያለው ስለሆነ ተቀባይነት ያለው ነው ብሎ ወስደዋል አሉ። በዚህ ላይ መልሶት ምንድን ነው አልኳቸው ሚስ ኤልሳቤት ሮስልን። ደብዳቤው ደርሶናል፣ ግን በጉዳዩ ላይ ምንም ማስተያየት አልሰጠንም። የምነግርህ ነገር ዝርዝር ሁኔታውን ሳይሆን ዘገባው እንደደረሰም ብቻ ነው። ይዘቱን አልገልጽልህም። በአጠቃላይ ግን ዘገባው ደርሶናል ካሉ በኋላ ዘገባው መቼ እንደደረሳቸው ጥያቄውን ለመመለስ ፈቃደኛ ሳይሆኑ ቀርተዋል። የኢትዮጵያ ሰብዓዊ መብት ኮሚሽን የተገደሉት ሰዎች 669 ብቻ ናቸው ቢሉም ሌሎች ዓለም አቀፍ የሰብዓዊ መብት ተቋማትና የመንግስት ተቃዋሚዎች የሟቾቹን ቁጥር ከ1ሺ በላይ ያደርሷቸዋል። ለዶችቨለ ራዲዮ ዘገባ መክበብ ሸዋነኝ ከዋሽንግተን ዲሲ።